The Voice of America. የኢትዮጵያ የመገናኛ ብዙሃን ፖሊሲ ለመጀመሪያ ጊዜ ጸድቆ ስራ ላይ እንዲውል የሚኒስትሮች ምክር ቤቷ በ2012 ዓመተ ምህረት ማጠናቀቂያ ላይ ወስኗል። መገናኛ ብዙሃን ሲመሩበት የቆየው ሕግ ማሻሻያ ጸድቆ እንዲወጣ እየተጠበቀ ባለበት ጊዜ ቀድሞ የወጣው የሚዲያ ፖሊሲ ለምን አስፈለገ? ፖሊሲው እየተሻሻለ ላለው የሚዲያ ህግና ዘርፈ ብዙ ችግሮች ላሉበት የኢትዮጵያ ሚዲያስ የሚጨምረው ነገር አለ? ስትል ስመኝሽ የቆየ ፖሊሲውን አዘጋጅቶ ያቀረበውን የብሮድካስት ባለሥልጣንና የሚዲያ ባለሙያዎችን አነጋግራ የሚከተለውን አሰናድታለች። ባሳለፍነው ነሐሴ ወር መጨረሻ ላይ ጸድቆ በኢትዮጵያ ለመጀመሪያ ጊዜ ስራ ላይ የዋለው የመገናኛ ብዙሃን ፖሊሲ መንግስት በሚዲያው ዙሪያ ህግ የሚያወጣበትን አቅጣጫ የሚጠቁምና ወደፊት ዘርፉ ሊደርስበት የሚገባውን ደረጃ የሚጠቁም መሆኑን ፖሊሲውን ያዘጋጀው የብሮድካስት ባለስልጣን አስታውቋል። በቀጣይ የሀገሪቱን የሚዲያ ሁኔታ የሚመራው ፖሊሲ ከህትመትና ከብሮድካስት ሚዲያ በተጨማሪ ከዚህ ቀደም በመገናኛ ብዙሃን ህጎች ላይ ያልነበሩትን በበይነ መረብ አማካኝነት የሚሰራጭ የኦንላይን ሚዲያን እና የማህበራዊ ሚዲያን እንደ መገናኛ ብዙሃን ዘርፍ አካቷል። ይህም በቀጣይ ጸድቆ ይወጣል ተብሎ ለሚጠበቀው አስገዳጅ የሚዲያ ህግ መስመር የሚጠርግ መሆኑን የብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ ያስረዳሉ። በአብዛኛው የፖሊሲውና የረቂቅ ህጉ በጣም የተናበቡ ናቸው። የህግ ረቂቁን በዋናነት የመራው ጠቅላይ አቃቤ ህግ ነው። ፖሊሲውን ደግሞ እኛ ነን። ግን በቅርበት አብረን እንሰራ ስለነበር የማስተያየት የመናበብ ነገር ነበረ እና እርስ በርስ እንዳይጣረሱ መዘግየታቸውንም ተጠቅመን ማለት ነው እድሉን ስለሰተነን ጭምር ቢያንስ እንዲተያዩና እንዲናበቡ እንዳይጣረሱ ማድረግ አለብን ብለናል። የፖሊሲው ሀሳቦች አስገዳጅ በሆነው በህጉ ውስጥም ተይዘዋል፣ ተካተዋል። በቀጣይ ይወጣል ተብሎ የሚጠበቀው የሚዲያ ህጉ ማሻሻያ ሲወጣም የብሮድካስት ባለስልጣን መስሪያ ቤት ስያሜውን እና የስራ ኃላፊነቱን ቀይሮ የመገናኛ ብዙኃን ባለስልጣን እንደሚባልም ዶክተር ጌታቸው ለአሜሪካ ድምጽ ተናግረዋል። ስያሜው የብሮድካስት ባለስልጣን መሆኑ ቀርቶ የመገናኛ ብዙኃን ባለስልጣን እንዲባል ኃላፊነቱም ደግሞ ሁሉንም የሚዲያ ዘርፎች የሚመለከት እንዲሆን ተደርጎ ተስተካክሏል። ስለዚህ የህክመቱም ከህክመት ውጭ ያሉት የኦንላይን ሚዲያውም የሶሻል ሚዲያውም ጉዳዮች አካቶ ይዛል። ማለት እስካሁን የመገናኛ ብዙሀን የሚመራበት ፖሊሲ አለመኖሩ ዘርፉን ለብዙ ችግሮች ዳርጎታል የሚሉት ዶክተር ጌታቸው የፖሊሲው መኖር ቀጥሎ ለሚወጡት ህጎችና መመሪያዎች መሰረት ሆኖ ተግዳሮቶችን መፍታት ያስችላል ይላሉ። በፖሊሲው ዙሪያ አስተያየታቸውን እንዲሰጡን የጠየቅናቸው በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን ትምህርት ቤት ኃላፊ የሆኑት መኩሪያ መካሻ በበኩላቸው ፖሊሲው የሚዲያ ህጉ ጸድቆ ከመውጣቱ በፊት ስራ ላይ መዋሉ እየተሻሻለ ላለው ህግ ግብአት ይሆናል ይላሉ። ገና ላልጸደቀው የሚዲያ ህግ ትልቅ ግብአት ይሆናል የሚል እምነት አለኝ። ምክንያቱም የተለያዩ የሚዲያ ተቋማት ባለሙያዎች ተገኝተው የራሳቸውን ሀሳብ እዛ ላይ በደንብ ሰጥተው ወደፊት ጥሩ የሚዲያ ተቋም ኢትዮጵያ እንዲኖራት አድርጓል። ለምሳሌ የሚዲያ ፈንድ አስፈላጊነትን፣ የማስታወቂያ ጉዳይ ምክንያቱም እንደምታውቂው የኢትዮጵያ ሚዲያ የፋይናንስ ችግር ነው ያለበት። የሚዲያ ፈንድ እያዘጋጁ በውድድር ለሚዲያው ግብአት እንዲሆን እንዲጠናከሩ የሚደረግበት ዘዴ እንዲፈለግ፣ ማስታወቂያም ጉዳይ እንደዚሁ በጣም ተወዳዳሪ ለሆኑ ሚዲያዎች ድጋፍ ሊሆን የሚችል አይነት ትልቅ አስተያየቶች እንደቀረቡና ያ እንደተካተቱበት አውቃለሁ። በኢትዮጵያ እስካሁን የሚወጡት የሚዲያ ሕጎች በምን መሰረት ላይ ተመስርተው እንደሚወጡ አይታወቅም ነበር የሚለው ደግሞ በሪፖርተር ጋዜጣ ለበርካታ ዓመታት ጋዜጠኛ ሆኖ ያገለገለው ዮሐንስ አንበርብር ነው። ዮሐንስ በኢትዮጵያ እስከዛሬ የሚዲያ ፖሊሲ ያለመኖሩ ዘርፉን ጎድቶታል ብሎ ያምናል። አስገራሚ የሚያደርገው ኢትዮጵያ እስከ የሚዲያ ሴክተርን የምትመራበት የራሷ የሆነ የሚዲያ ፖሊሲ የላትም ነበረ። በምን መሰረት ላይ ተመስርተው እንደሚወጡ አይታወቁም ሚዲያን የተመለከቱት አዋጆች። የሚዲያ ፖሊሲ መኖሩ ለመጀመሪያ ጊዜ በኢትዮጵያ ታሪክ ከዚህ በኋላ ሊወጡ የሚችሉ ሚዲያን የተመለከቱ ህጎች ማዕቀፍ የሚሆን ነው። ፖሊሲው እና ከዛ አንጻር አቅጣጫ መቀመጡ የመንግስትን ፍላጎት ሚዲያ ሴክተሩን ቤት በኩል ወዴት ሊያስኬደው እንደሚፈልግ የተነበየበት ህጎችም በዛ መልኩ ፊት እየተደረጉ እንዲወጡ የተሰራ ስለሆነ ጠቃሚ ነው ባይ ነኝ። የሚዲያ ፖሊሲው በማህበራዊ ሚዲያ የተሰራጩ የወንጀል ድርጊቶችን መመርመር እና ተጠያቂ ማድረግ በጣም አስቸጋሪ ሆኖ መቆየቱን ጠቅሶ የኢትዮጵያ የበይነ መረብ መገናኛ ብዙሀን ወይም ኦንላይን ሚዲያ አገልግሎት ሰጪዎች ገቢ በሚያስገኝ ስራ ላይ ከተሰማሩ በንግድ ቢሮ እና በታክስ ባለስልጣን መመዝገብ እንዳለባቸው፣ በመገናኛ ብዙሃን ሬጉላቶሪ አካል ምዝገባና ፈቃድ ማግኘት እንደሚኖርባቸውም አቅጣጫ አስቀምጧል። ይህ አንድ እርምጃ ነው የሚሉት የሚዲያ ባለሙያ አቶ መኩሪያ በኢንተርኔት የሚሰራጩ መረጃዎችን ለመቆጣጠር ግን የተለያዩ ዘርፎች በቅንጅት መስራትን ይጠይቃል ይላሉ። ሶሻል ሚዲያ ጉዳይ ከተለያዩ የኢኮኖሚ ጉዳዮች ጋር ተያይዟል። እንደምታውቂው እና አንዳንድ የሶሻል ሚዲያ ሰዎች ከሚያገኙ ገቢ አንጻር እያዩ ነው በጣም ግልብ የሆነ የሶሻል ሚዲያ ጉዳዮችን የሚያስተላልፉት። እና ያንን የዲጂታል የቁጥጥር ዘዴው እኛ ሀገር ብዙ የጠነከረ አይደለም። ከቴክኖሎጂ ቁጥጥሩን ጋር አብሮ የሚሄድ ይመስለኛል። ያ ምን ያህል ብቃት አለን የሚያጠያይቅ ነው። በእኔ በኩል አዲሱ የሚዲያ ፖሊሲ የመገናኛ ብዙኃን ባለቤትነትን ለኢትዮጵያውያን ብቻ ይሰጥ የነበረው ህግ ተሻሽሎ ትውልድ ኢትዮጵያውያንም በመገናኛ ብዙኃን ዘርፍ ላይ እንዲሳተፉ ሊደረግ እንደሚገባ ይጠቅሳል። ይህ በተለይ ዘርፉን በኢኮኖሚ ለማሳደግ ትልቅ ሚና እንዳለው ዶክተር ጌታቸው ይጠቅሳሉ። ትውልድ ኢትዮጵያውያኖች እንደምናውቀው በሀገራቸው ጉዳይ ላይ በንቃት የሚሳተፉ ናቸው። በርቀት መሆነው ይህንን ልምዳቸውን በቴክኖሎጂ ጋር ያላቸውን ቀረቤታ፣ የኢንቨስትመንት አቅማቸውን፣ እውቀት ክህሎታቸውን ሁሉ ሊጠቅመን ይችላል እና በንጠቀምበት ጥሩ ነው የሚል ነው የፖሊሲ እይታ። ህጉ ላይ ደግሞ እስከ ስንት መቶኛ ድርሻ ቢኖራቸው ነው ጥሩ የሚሆነው የሚለውን ለመነሻ የቀረበ ነገር አለ። በኋላ ሚኒስትሮች ካውንስል እና ፓርላማ አይቶ ደግሞ ስንት ፐርሰንት ያዘድጋል የሚለውን አናውቅም አሁን ለአመታት የኢትዮጵያን ሚዲያ ፈተና በሙያው የተጋፈጠው ዮሐንስም የሚዲያ ፖሊሲውም ሆነ የህግ ማሻሻያ አዋጁ ብቻውን ትርጉም እንደማይኖረው እንደማይኖረውና የመረጃ መብትን የመሳሰሉ ሌሎች አብረው መታየት ያለባቸው የህግ ማዕቀፎችም ጎን ለጎን ሊሰራባቸው እንደሚገባ ያሳስባል። መረጃ የማግኘት መብት ሚል ረቂቅ አዋጅ እስካሁን ሚኒስትሮች ምክር ቤት አልገባም። እሱ በዛኛው ካልተደገፈ ላይሰንስ ማግኘተሽ እዚህ ብቻውን ትርጉም የለው መረጃ መስጠት የሚችል አካል እስከሌለ ድረስ ማለት ነው። እሱ ደግሞ በመረጃ አክቱ ነው ሊተገበር የሚችለው እና እሱ ወደ ሚኒስትሮች ምክር ቤት እስካሁን አልሄድም። ገና ድራፍት ደረጃ ላይ ነው ያለው። ለስቴክሆልደርም ዲስከሽን በስፋት አልቀረበም። ቤዚካሊ እንደውም እኛ ሀገር ውስጥ የመረጃ የማግኘት መብት ነው ተገድቦ ያለው። የሚዲያ ፕሮክላሜሽኑ አሁን በሚኒስትሮች ምክር ቤት የመጣው አንድ ስቴፕ ቢሆንም ሙሉ ለሙሉ ግን የኢትዮጵያ ሚዲያ ሴክተርን ይቀርፋል ለማለት አስቸጋሪ ነው። ከሚዲያው ፖሊሲ ቀጥሎ ይወጣል ተብሎ የሚጠበቀው የተሻሻለው የሚዲያ ህግ፣ የሚኒስትሮች ምክር ቤት ቶሎ ሊያያቸው ሲገባቸው ከዘገዩት ህጎች አንዱ ነው። ምክር ቤቱ በአዲሱ አመት ከእረፍት ሲመለስ ከቀረበለት ወራትን ያስቆጠረውን የሚዲያ ህግ ፖሊሲ ያስቀመጣቸውን አቅጣጫዎች አካቶ ያጸድቃል ተብሎ ይጠበቃል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ